የዓለም መሪዎች ተነጋ ወዲያ እሁድ ኒውዮርክ ላይ በሚከፈተው የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ ይሰበሰባሉ። የጉባኤውን ዋነኛ ትኩረት የሚይዙት ጋዛ፣ ሱዳን እና ዩክሬን ውስጥ እየተካሄዱ ያሉ ጦርነቶች እንደሚሆኑም ይጠበቃል። የአሜሪካ ድምጽ ዘጋቢ ማርግሬት በሽር በዚህ ዙሪያ ያደረሰችንን ዘገባ ቆንጅታይ ታቀርበዋለች። የዘንድሮው የመንግስታቱ ድርጅት ጠቅላላ ጉባኤ የሚካሄደው ዓለም የጨፈገገ ድባብ ውስጥ ባለችበት በአሁኑ ወቅት ነው። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥ፣ ቁጥጥሮች የሆኑ ጂኦፖለቲካዊ ክፍሎችን እያየን ነው። በተለይ በዩክሬን በጋዛና በሱዳን በሌሎችም አካባቢዎች ግጭቶች ቀጥለዋል። ጋዛ ላይ የሚካሄደው ጦርነት ዓመቱን ሊደፍን እየተቃረበ ሲሆን እስካሁን 41 ሺህ የሚበልጡ ፍልስጤማውያን ተገድለዋል። በሐማስ የታገቱ አንድ መቶ እስራኤላውያን አሁንም አልተለቀቁም። የሆነ ሆኖ በዚህ ጠቅላላ ጉባኤ የተኩስ አቁም ስምምነት እውን የሚሆን አይመስልም። ራንዳ ስሊም፣ ቢሮ ዋሽንግተን ዲሲ የሆነው የመካከለኛው ምስራቅ ተቋም ከፍተኛ I don't see much traction. ይህም ያህል እርምጃ ይኖራል ብዬ አልጠብቅም። እንደሚመስለኝ ሁለቱም ወገኖች ማለትም ሐማስና የእስራኤል ጠቅላይ ሚኒስትር ጦርነቱን ለመቀጠል እየተዘጋጁ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁና የፍልስጤን ፕሬዚደንት መሐሙድ አባስ በሚቀጥለው ሐሙስ በጠቅላላ ጉባኤው ላይ ጦርነቱ ላይ ያተኮረ ንግግር እንደሚያደርጉ ይጠበቃል። የዩክሬን ፕሬዚደንት ቮሎድሚር ዜሌንስኪም በኒውዮርኩ ጠቅላላ ጉባኤ ላይ ላ እንደሚገኙ ነው የሚጠበቀው። ሩሲያ ዩክሬን ላይ ጦርነት ከከፈተች ከሁለት ዓመት ተኩል በላይ እየተቆጠረ ሲሆን አሁንም የሰላም ጭላንጭል የለም። ዘሌንስኪ የፊታችን ማክሰኞ በፀጥታ ምክር ቤቱ ስብሰባ ላይ፣ በማግስቱ ረቡዕ ደግሞ ለጠቅላላ ጉባኤው ንግግር ያደርጋሉ። ለሀገራቸው ተጨማሪ ወታደራዊ ድጋፍ ረጅም ርቀት ተተኳሽ መሳሪያዎችን ጭምር እንዲሰጣት መጠየቃቸው አይቀርም ተብሏል። ሪቻርድ ጋዋን በተባበሩት መንግስታት ድርጅት የዓለም አቀፍ ቀውሶች አስወጋጅ ተቋም ኢንተርናሽናል ክራይሲስ ግሩፕ ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተዋል። ዩክሬን ቻሌንጅ ኢዝ ቱ ዩክሬን ላይ የተደቀነው ተግዳሮት ሩሲያ በምስራቅ ዩክሬን ይበልጥ እንዳትገፋ መከላከል ነው። ጦርነቱ መጻይ ሁኔታ የሚወሰነው የውጊያው ሜዳ ላይ እንጂ በተባበሩት መንግስታት ድርጅት አይደለም። የሩሲያ ፕሬዚደንት ቭላዲሚር ፑቲን ወደ ኒውዮርኩ ጉባኤ አይመጡም። ለረጅም ጊዜ የውጭ ጉዳይ ሚኒስትር ሆነው ያገለገሉት ሰርጌይ ላቭሮቭ ጉባኤው ላይ ይገኛሉ። በዓመታዊው ጠቅላላ ጉባኤ ላይ በሱዳን ጦርነት ጉዳይም ውይይት ይደረጋል። በርካታ ዓለም አቀፍ ጥረቶች የተደረጉ ይሁን እንጂ ለ17 ወራት የዘለቀው ጦርነት የሚገታ ተኩስ አቁም ላይ ሊደረስ አልቻለም። በውጊያው ከ10 ሚሊዮን የሚበልጥ ሕዝብ ከቀየው ተፈናቅሏል። በሚሊዮኖች የተቆጠሩም ለረሃብ ተዳርገዋል። በዘንድሮ የመንግስታቱ ድርጅት ጉባኤ የብሪታንያ ጠቅላይ ሚኒስትር ኪር ስታይመር እና የኢራን ፕሬዚደንት ማሱድ ፔዘሽኪያንን ጨምሮ አዳዲስ መራሄ መንግስታትም ይገኛሉ። ለዩናይትድ ስቴትስ ፕሬዚደንት ጆ ባይደን ደግሞ የዘንድሮ እንደ ርዕሰ ብሔር የመጨረሻቸው የመንግስታቱ ድርጅት ጉባኤ ነው የሚሆነው። የዓለም አቀፍ ቀውስ አስወጋጅ ተቋሙ የተባበሩት መንግስታት ድርጅት ዲሬክተር ሪቻርድ ጋውን አስተያየት ሲሰጡ ን እንደሚመስለኝ በዓለም አቀፍ ድርጅቶች ውስጥ በሚያደርጉት ተሳትፎ አሁንም በተወሰነ ደረጃ ይከበራሉ። ነገር ግን ለጋዛው ጦርነት መፍትሄ ለመፈለግ የተባበሩት መንግስታት ድርጅት የበለጠ ሚና እንዲዝ ባለማድረጋቸው ብዙ ቅሬታ አለ። በቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ የተደረጉትን ሁለት የግድያ ሙከራዎች ተከትሎ ዩናይትድ ስቴትስ ወደ ኒውዮርክ ለሚመጡት ከ130 የሚበልጡ የዓለም ፕሬዚደንቶችና ጠቅላይ ሚኒስትሮች የደህንነት ዋስትና ልትሰጥ ትችላለች በሚል ቪኦኤ ላቀረበው ጥያቄ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በሰጡት ምላሽ Uh, New York City has uh, uh, police uh, everywhere, uh, diplomatic security. Uh, is, uh, supporting, uh, ድርጅቱን የአየር ንብረት ለውጥና ሰው ሰራሽ ልህቀትን ጨምሮ በዓለም ላይ የተደቀኑ አዳዲስ ተግዳሮቶችን ለማስተናገድ በሚያስችለው መንገድ ማሻሻል ላይ ያተኮረ የመጽያችን ጉባኤ ሰሚት ኦፍ ደ ፊውቸር በሚል ርዕስ የተሰናዳውን የሁለት ቀናት ስብሰባ በመክፈት ለአንድ ሳምንት የሚዘልቀውን ጉባኤ ያስጀምራሉ። በአያቶቻችን ዘመን በተዘረጋ ስርዓት ወደፊት ለሚመጡት ለልጅ ልጆቻችን የሚበጅ ነገር ለመፍጠር አንችልም። የወደፊታችን ውል ፓክት ኦፍ ደ ፊውቸር የሚል ርዕስ በተሰጠው ውል ይዘት ዙሪያ ሲደረጉ የቆዩ ድርድሮች አዳጋች የነበሩ ይሁን እንጂ፣ መርሃ መንግስታቱ ስምምነቱን እንደሚያጸድቁ ይጠበቃል።